ትኩረት በአፍሪካ። ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። የዛሬው የመጀመሪያ ትኩረት በአፍሪካ ጥንቅራችን ወደ ሱዳን ይወስደናል። በሱዳን በሀገሪቱ ጦር ሰራዊትና በፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በተቀሰቀሰው ጦርነት ከ25 ሚሊዮን በላይ ሕዝብ ማብቂያ በሌለው ሰብአዊ ቀውስ ውስጥ እንዲዘፈቅ ዳርጎታል። የእርስ በርሱ ጦርነት ከተቀሰቀሰ አንድ ዓመት የሞላው ቢሆንም ዛሬም ቀውሱ ማብቂያ አላገኘም። የሱዳን ጦር ሰራዊት መሪ ጀኔራል አብደል ፋታህ ብርሃንና የፈጥኖ ደራሽ ድጋፍ ሰጪ ኃይል አዛዥ ጀነራል መሐመድ ሀምዳን ዳጋሎ የአፍሪቃን ሶስተኛ ትልቅ ሀገርና ሰፊ ሀብት ለመቆጣጠር ዛሬም እየተዋጉ ነው። ሁለቱ የሱዳን ጀነራሎች በሚፋለሙበት በዚህ ደም አፋሳሽ ግጭት በሺዎች የሚቆጠሩ ሰዎች ተገድለዋል፣ ሀገሪቱን ለከፍተኛ የሰብአዊ ቀውስም ዳርገዋል። እንደ ተባበሩት መንግስታት ድርጅት ገለጻ በሱዳን ወደ 25 ሚሊዮን ሰዎች ማለትም የሀገሪቱ ግማሽ የሚሆነው ዜጋ እርዳታን ፈላጊ ሆኗል። ወደ 18 ሚሊዮን የሚጠጉ ሱዳናውያን ከፍተኛ የምግብ እጥረት አጋጥሟቸዋል። በአሁኑ ወቅት ሁለቱ ተፋላሚ ወገኖች በሲቪል አካባቢዎች ላይ ጥቃት እየፈጸሙም ነው። የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፒሪዮሎ ኤክስ በተባለው ማህበራዊ መገናኛ ዘዴ ላይ ባስተላለፉት መረጃ የሱዳን ጦር በመላው ዳርፉር በሺዎች የሚቆጠሩ ሰላማዊ ሰዎች በተጠለሉበት ኤልፋሽር ላይ በፈጸሙት የቦምብ ጥቃት በርካታ ሰዎች ተገድለዋል፣ ብዙዎችም ለጉዳት ተዳርገዋል። የሱዳን ፈጥኖ ደራሽ በኤል ጌዚራ ግዛት በሚገኙ መንደሮች ላይም በሰነዘረው ጥቃት ለሲቪል ሰዎች ሞትና በሺዎች ለሚቆጠሩ መፈናቀል ለመቀጠል ምክንያት መሆኑን ልዩ መልእክተኛው አክለው ገልጸዋል። በሱዳን የዛሬ ዓመት ሚያዝያ ሰባት ቀን 2015 ዓ ም የእርስ በእርሶ ጦርነት ከተቀሰቀሰ ወዲህ ከ8.5 ሚሊዮን በላይ ሕዝብ ተፈናቅሏል። አብዛኞቹ ተፈናቃዮች በአጎራባች ሀገራት ቻድና ደቡብ ሱዳን ተጠልለው ይገኛሉ። በሺዎች የሚቆጠሩ ተፈናቃዮች ወደ ደቡብ ሱዳን ሬንክ ወደምትባል የድንበር ከተማ ሸሽተዋል። ወደዚች የድንበር ከተማ በየቀኑ ስደተኞች በብዛት በመጉረፋቸው ምክንያት መጠለያ ካምፖቹ በሕዝብ ተጨናንቀዋል። ሁኔታው በጣም አስከፊ ደረጃ ላይ ደርሷል። ለምሳሌ በመጠለያው ወደ ሁለት መቶ የሚደርሱ ሰዎች በአንድ የመጸዳጃ ቤት በመጠቀማቸው ከፍተኛ የንጽህና ጉድለት ተከስቶ ይታያል። በዚህም የኮሌራ ታማሚዎች እንዲሁም ከባድ የኩፍኝ ህሙማን ቁጥር መከሰቱ ተነግሯል። የእርዳታ ድርጅቶች ለቀናቶች ምግብና ውሃ ሳያገኙ በእግር የተጓዙ ተፈናቃዮችንና ከፍተኛ የስሜት ቀውስ የደረሰባቸውን ቤተሰቦች ፍላጎት ለማሟላት እየታገሉ መሆኑን ተነግሯል። ከሱዳን ዋና ከተማ ካርቱም የተፈናቀሉት ካሊድ ኢብራሂም ሳላቲን በመጠለያ ጣቢያው ሁኔታው አስከፊ መሆኑን ለዶቸበለ ገልጸዋል። ያለምንም ፍራሽና ልብስ መሬት ላይ ነው የምንተኘው። የሚበላ ምንም የለንም። ውሃ አለ ግን ንጹህ አይደለም። ታማሚ ህጻናት በየአቅራቢያቸው የሚሄዱበት የህክምና ጣቢያ የላቸውም። ሁኔታው በጣም አስቸጋሪ። ከሱዳኗ አልጋዚራ ከተማ የተፈናቀለችው ቲምንዱካ በደቡብ ሱዳኗ ሬንክ መጠለያ ካምፕ ትገኛለች። በዚህ ዓመት የእስልምና ቅዱስ የረመዳን ወር ተስፋ መቁረጥ የታየበት ጸሎት የተሞላ እንደነበር ለዲደብሊው ተናግራለች። በመጠለያ ጣቢያው የምንበላው ነገር ባይኖረንም በህይወት ለመቆየት እየታገልን ነው። በጾም ላይ የነበሩ ብዙ ሰዎች ጾማቸውን የሚፈቱበት ምንም ነገር አልነበራቸውም። ረመዳን ከተጀመረ አንስቶ የሚያፈጥሩት በውሃ ብቻ ነበር። ሌላው ቀርቶ የምናገኘው መድኃኒት ለራስ ምታት ማስታገሻ የሚሆን ብቻ ነው። ለደም ግፊትና ለስኳር በሽታ የሚሆኑ መድኃኒቶች የሉንም። የምግብ እርዳታ ለማግኘት የሚደረገው ተስፋ አስቆራጭ ረጅም ጥበቃ አሁንም እንደቀጠለ ነው። የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፒሪዮሎ በሱዳን ሰብአዊ እርዳታ እንዳይሰራጭና በመላ አገሪቱ ሰላማዊ ሰዎች በነጻነት እንዳይንቀሳቀሱ በማደናቀፍ ወንጀል ፈጽመዋል ሲሉ የሱዳን ጦር ሰራዊትንም ሆነ የፈጥኖ ደራሽ ድጋፍ ሰጪ ኃይላቱን ወንጅለዋል። ይህ የተሰማው በተባበሩት መንግስታት የሚደገፈው የምግብ ደህንነት ደረጃ መዳቢ ተቋም በሱዳን የተስፋፋውን ሞትና የኑሮ ውድነት ለመከላከል ብሎም በሀገሪቱ የሚታየውን አውዳሚ የረሃብ ቀውስ ለመከላከል አፋጣኝ እርምጃ መውሰድ ያስፈልጋል ሲል ባስጠነቀቅበት ወቅት ነው። የተባበሩት መንግሥታት ድርጅት የምግብ ዋስትናን አስመልክቶ ባለፈው ታኅሳስ ወር በወጣው የምርመራ መረጃ በሱዳን ወደ አምስት ሚሊዮን የሚጠጉ ሰዎች በአስከፊ ረሃብ አፋፍ ላይ እንደሚገኙ ገልጾ ነበር። ይሁን እንጂ በሀገሪቱ በቀጠለው የእርስ በርስ ጦርነት ምክንያት እርዳታውን አሁን ማድረስ አልተቻለም። የስደተኞች ቀውስ እየተባባሰ ብሄደበት በት በሱዳን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድ የሞራል ጫና እየገጠመው መሆኑን ተመልክቷል። ከሁሉ ቀዳሚው የሰዎችን ሕይወት ማዳን ነው ያሉት የተባበሩት መንግስታት የስደተኞች ድርጅት የክልል ዳይሬክተር ማማዱ ዲያን ባዴ ችግሩን ለመቅረፍ ዘላቂ መፍትሔ እንዲሰጣቸው መጠየቃቸውን ተናግረዋል። ሁለተኛው ትኩረት በአፍሪቃ ርዕሳችን ወደ ናይጄሪያ ይወስደናል። የዛሬ አስር ዓመት በናይጄሪያዋ ቦርኖ ግዛት በቺቦክ ከተማ ከሚገኘው ትምህርት ቤት 276 ወጣት ሴት ተማሪዎች በጽንፈኛው ቦኮ ሀራም ታፍነው ከተወሰዱ በኋላ ትምህርት ቤቱ ተዘግቶ ቆይቷል። ከአስር ዓመታት በፊት በናይጄሪያ በአማጽያን የተደመሰሰውን የልጃገረዶቹን ሁለተኛ ደረጃ ትምህርት ቤት የናይጄሪያ ወታደሮች ከቦርኖ ግዛትና ከናይጄሪያ ፌዴራል መንግስት ጋር በመተባበር ትምህርት ቤቱ ዳግም ተገንብቶ የትምህርት አገልግሎት መስጠት እንዲጀምር አድርገዋል። ወላጆች ከአስር አመታት በኋላ መልሶ ወደ ተገነባው ትምህርት ቤት ልጆቻቸውን መላክ በመጀመራቸውና ለተማሪዎቹም ጥብቅ የደህንነት ጥበቃ ስለሚደረግ ደስተኛ መሆናቸውን ተናግረዋል። የዛሬ አስር አመት በቆርቆሮ ሳውያኑ ሚያዝያ 14 ቀን 2014 ዓ ም በናይጄሪያ የሚንቀሳቀሰው ቦኮ ሀራም አማጺ ቡድን ቺቦክ የሚገኘውን የልጃገረዶቹን ትምህርት ቤት በመውረር የሁለተኛ ደረጃ የመጨረሻ አመት ፈተናን ለመፈተን እየተዘጋጁ የነበሩ በ16 እና 18 ዓመት እድሜ ክልል ውስጥ የሚገኙ 276 ተማሪዎችን አፍነው ወሰዱ። ከነዚህ መካከል 164ቱ ከአማጺው ቡድን አምልጠው ወደ ቤታቸው ሲመለሱ፣ ቀሪዎቹ 112 ሴት ተማሪዎች የደረሱበት አይታወቅም። ከነዚህ መካከል አንዳንዶቹ አማጽያኑን እንዲያገቡ ተገደው ሳይቀመጡ አይቀርም የሚል መረጃም አለ። በቦኮ ሀራም አሸባሪ ቡድን የዛሬ አስር ዓመት በቃጠሎ የወደመው ትምህርት ቤት ዛሬ በአዲስ መልክ ታድሶ የመንግስት ሁለተኛ ደረጃ ትምህርት ቤት የሚል ስያሜ ተሰጥቶት የወንዶችና ሴት ታዳጊ ተማሪዎች የትምህርት መገቢያ ሆነዋል። ትምህርት ቤቱ አዳዲስ መማሪያ መጽሐፍቶች፣ ቤተ መጽሐፍትና ላብራቶሪዎች የኮምፒ ኮምፒውተር መማሪያ ማዕከል፣ የስፖርት መድረክ፣ ክሊኒክና የሰራተኞች መኖሪያ ተገንብቶበታል። በመቶዎች የሚቆጠሩ ተማሪዎች ለመማርም ተመዝግበዋል። የቺቦክ ከተማ ማህበረሰብ የየዕለት ኑሮም ወደ ሰላማዊነት እየተመለሰ መሆኑን የቺቦክ የመንግስት ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ማላም ሙሐመድ ቡካር ተናግረዋል። ትምህርት ቤቱ ወደ 2021 ወደ ነበረው ክፍለ ጊዜ ተመልሷል። እንደ ድል ሆኖ አብዛኛዎቹ ከአደጋው በኋላ ልጆቻቸውን ጎረቤት ግዛት አዳማዊ ወደሚገኘው ትምህርት ቤቶች አዛውረዋል። ይሁን እንጂ አሁን በየሳምንቱ ማለት ይቻላል አዳዲስ ተማሪዎች ወደ ትምህርት ቤት እየተመዘገቡ ነው። ወላጆቹም ትምህርት ቤቱ በጥሩ ሁኔታ ላይ እንደሚገኝ በማየታቸው ተደስተናል። ኢን ጉድ አትሞስፌር የትምህርት ቤቱ ርዕሰ መምህር በትምህርት ቤቱ ስላለው የተማሪዎችና አስተማሪዎች ጥብቅ የጸጥታ ጥበቃም ተናግረዋል። በእርግጥም ጥብቅ የጸጥታ ጥበቃ አለን፣ ፍርሀት የለብንም። መምህራኑ ተማሪዎቹና መላ ማህበረሰብም ፍርሃት የለውም። በትምህርት ቤቱ ግቢና ዙሪያ ጥብቅ ቁጥጥር ይደረጋል። ምንም እንኳ ትምህርት ቤቱ በጣም ትልቅና አንድ ኪሎ ሜትር ካሬ ቢሆንም ግቢው 24 ሰዓት በወታደሮች ይጠበቃል። ህ የደህንነት ጉዳይ በተመለከተ ምንም የሚያሳስበን ነገር የለም። የትምህርት ቤቱ ግንባታና እድሳት ለቺቦክ ነዋሪዎችና ለከተማዋ ልጆች እንደገና ተስፋ እንዲፈነጥቅ አድርጓል። አንዳንድ ወላጆች ያለ ፍርሃት ልጆቻቸውን ወደ ትምህርት ቤቱ እንደሚልኩም ተናግረዋል። ታግተው የተወሰዱት የቺቦክ ሴት ተማሪዎች ጉዳይ ቃል አቀባይ ዩባ ኦልሞሰን በትምህርት ቤቱ ምንም አይነት ስጋት የለም ባይ ናቸው። እንደ አንድ አባት ከትምህርት ቤቱ ሊያግደን የሚችል ምንም አይነት ስጋት የለም ላለው፣ ብቸኛውና መንግስትን የምንሟገተውና እንዲሰራ የምንጠብቀው ነገር በተለይም ከተወሰኑ አመታት በፊት የተጀመረውና ግን ፍጹም ተግባራዊ ያላደረገውን በትምህርት ቤት አስተማማኝ የጸጥታና ደህንነት ደህንነት እውን እንዲያደርግ ነው። መንግሥት በዚህ ጉዳይ ቢያንስ ሌላ ስልት ይከተል፣ ተጨማሪ ግኝቶችን ያድርግ፣ ሌሎች ሀገሮችን ተሞክሮ ይጠይቅ። በአሁኑ ወቅት በትምህርት ቤቱ ከሚማሩት ተማሪዎች መካከል ሀፒ አዳሙ ትምህርት ቤቱ ጥሩና ለመማር ምቹ ሁኔታ መኖሩን እንዲህ ትመሰክራለች። በትምህርት ቤቱ በቂ የመማሪያ ክፍሎች በቂ መምህራንም ይገኛሉ። በቂ የደህንነት ጥበቃ ስላለን በጣም ተደንቀናል። በትምህርት ቤታችን ያለብን ችግር በቂ የመማሪያ መጽሐፍት፣ በቂ የቤተ ሙከራ መሳሪያ፣ እንዲሁም ኮምፒውተርና ማተሚያ ቤት ያለ መኖሩ ብቻ ናቸው። አድማጮች፣ አንድ ዓመት የሆነው የሱዳን የእርስ በርስ ጦርነት በሀገሪቱ ስላስከተለው ሰብአዊ ቀውስና ከአስር ዓመት በፊት በጽንፈኛው ቦኮ ሀራም ታፈነው ስለተወሰዱት የናይጀሪያ ሴት ተማሪዎችና ትምህርት ቤታቸው ጉዳይ ያየንበት ትኩረት በአፍሪቃ ጥንቅራችን እስከዚሁ ነበር። ለዝግጅቱ አዜብ ታደሰ ነበርኩ። ጤና ይስጥልኝ።